የፕሬዝደንትነት ኃላፊነት በተገቢው ደረጃ ጥቅም ላይ አለመዋሉን የሚያምኑት አንድ ታዋቂ የሲቪክ ማኅበረሰብ መሪ አዲሱ ተሿሚ ዶክተር ሙላቱ ተሾመ በተሻለ ሁኔታ ሊሰሩበት እንደሚገባ መክረዋል። ለተሰናባችው ፕሬዝዳንት በወር ይከፈላል የተባለውን የቤት ክራይ መጠንም አላስፈላጊ ብለውታል። በአሁኑ ወቅት የኢኒሺቲቭ አፍሪካ ዋና ዲሬክተር፣ ቀደም ሲል ደግሞ የአዲስ አበባና የኢትዮጵያ ንግድ ምክር ቤቶች ፕሬዚዳንት የነበሩትን አቶ ክቡር ገናን ያነጋገረው እስክንድር ፍሬው ተከታዩን ልኮልናል። አቶ ክቡር ገና የተለያዩ ድርጅቶችንና ንግድ ምክር ቤቶችን የመሩ ታዋቂ ኢትዮጵያዊ ምሁር የንግድ ሰው ናቸው። በተለይ በንግዱ ማህበረሰብ ዘንድ በስፋት የሚታወስ አስተዋጽኦ አድርገዋል። የኢትዮጵያና የአዲስ አበባ ንግድ ምክር ቤቶችን በሊቀመንበርነት የመሩባቸው ዓመታት ይቻላል በሚል መርህ በስፋት የሚታወቅ እንቅስቃሴ የተደረገባቸው የተሰራባቸው መሆናቸውን በርካቶች ይመሰክራሉ። በአሁኑ ጊዜ ደግሞ ኢኒሽቲቭ አፍሪካ የተሰኘውን ድርጅት በዋና ዳይሬክተርነት እየመሩ ነው። በዚህ ኃላፊነትና በግላቸውም የሚታወቁ ተሳትፎዎችን ያደርጋሉ። በተለይ በመጽሄቶችና ጋዜጦች ላይ የተሰማቸውን ይጽፋሉ፣ ሀሳቦችን ይሰነዝራሉ። የዚህ ቃለ ምልልስ መነሻም ሰሞኑን በወጣ አንድ መጽሄት ላይ ስለ አዲሱ የኢትዮጵያ ፕሬዝዳንትና ተያያዥ ጉዳዮች ያሰፈሩት ጽሁፍ ነው። አቶ ክቡር፣ በዚሁ አጠር ያለ ጽሁፍ ስለ ተሰናባችሁ ፕሬዝዳንት የቤት ኪራይ መጠንም አንስተዋል። ለተሰናባችሁ ፕሬዝዳንት ግርማ ወልደ ጊዮርጊስ በወር ይከፈላል የተባለው የ450ሺ ብር የቤት ኪራይ መጠን ለጽሁፋቸው መነሻ መሆኑንም ለቪኦኤ አብራርተዋል። የኔ አስተያየት ምንድን ነው? የኔ አስተያየት ፕሬዚደንቱ ምንም እንኳ ሀገርን ያገለግሉ ቢሆንም የጥቅማ ጥቅም በተለይ ቤት ክራይን በሚመለከት ከመንግስት የተደረገው ድጋፍ ከመስመር የወጣና በእኔ አስተያየት ቅጥያጣ ስለሆነ ያንን መሰረት በማድረግ ነው የጻፍኩት። ቅጥያጣ የምለው ምንድ ነው? የኢትዮጵያ የህዝብ አቅም ደረጃ እየታወቀ ታይቶ የማይታወቅ አይነት የቤት ክራይ ዋጋ መቀበል ለእኔ ብቻ ሳይሆን ለብዙ ሰዎች ግራ ያጋባ ስለሆነ ነበረ እና ያንን መነሻ በማድረግ ነበር የጻፍኩት። ግን ጥያቄው ሰፋ አድርገን ብንወስደው የፕሬዚደንቱ ስልጣን እና የፕሬዚደንቱ ስራ ስንመለከተው አንደኛ ህገ መንግስቱም የተወሰኑ ኃላፊነቶችን የሰጠ ሲሆን ህገ መንግስቱ ራሱ ሁለተኛ ደግሞ ከግለሰቡ ደግሞ የሚመነጩ ተሰሚነታቸውን ለማዳበር የሚያደርጉ ተደማጭነታቸውንም እንደዚሁ ሊያስፋፉ የሚችሉ ስራዎችን የመስራት እድል ተከፍቶላቸዋል እና ምንም እንኳን የመንግስት ቀን ተቀን ስራ ውስጥ ባይገቡ መንግስትን እና ህዝብን የማቀራረብ ና የህዝብን አስተያየትም ሆነ ስሜት ሊስቡ በሚችል መልኩ የፕሬዚደንቱን ስልጣን ሊጠቀሙበት ስለሚችሉ ከፍተኛ ስልጣን አላቸው ብዬ ነው የምገምተው። አቶ ገብሩ ላይ ይህንን አስተያየት ሲሰጡ ካለፉት ፕሬዚዳንቶች የስራ ዘመናት በመነሳት ነው። ለምሳሌ ክፍተቶች ነበሩ እድሎቹን አልተጠቀሙባቸውም ብለው ያስባሉ። ከዚህ ቀደም የነበሩት እንግዲህ ሶስተኛው ፕሬዚዳንት ናቸው። ዶክተር ሙላቱ ተሾመ ሆነው ኃላፊነቱን ሲረከቡ ያው ሁለቱ ፕሬዚዳንቶች ቀደም ብለው ከዶክተር ሙላቱ በፊት የነበሩት ሁለቱ ስንመለከት ፕሬዚደንት ግርማ፣ ከዛ በፊት ደግሞ ዶክተር ነጋሱ የዶክተር ነጋሶም የስራ ዘመን ስንመለከት መንግስት በሚፈልገው በተለይ መሪው ፓርቲ በሚፈልገው የተጠናቀቀ አይመስልም እንዲያም ሁለቱ መንግስትና ፕሬዝደንቱ በመቃቃር እንግዲህ ጊዜያቸውንም ያሳልፉት ና የጨረሱት ማለት እንችላለን በተለይ ወደ መጨረሻው አካባቢ ያም ሆኖ እንደሚታወቀው ለምሳሌ ጥቅማጥቅሞችን በሚመለከት ብዙን ጥቅማጥቅም የነፈጋቸው አይነት ነገር ሆኖ ነው የታየው እንግዲህ የፖለቲካ ውሳኔ ነው ፕሬዚደንት ግርማ በወቅቱ የፕሬዝደንትነት ጊዜያቸው አብዛኛው እንደሚታወቀው ህክምና ላይም የነበሩ የሚያልፉበት ጊዜና ለመንቀሳቀስ ምን ትንሽ ያስቸገራቸው ጊዜ ስለነበረ ሆኖም ግን መንግስትን አልረዱም ለማለት አንችልም። በሚቻላቸው የረዱና ኃላፊነታቸውን የተወጡ ይመስለኛል። አዲሱ ፕሬዚደንት ከቀድሞ ኃላፊነታቸው ስንመለከት ሰፊ ልምድ ያገኙ፣ በተለይ ደግሞ እኔ ደግሞ የሚስበኝ ከምዕራቡ ብቻ ሳይሆን ከምስራቁም ዩኒቨርስቲ ጨርሰው የወጡ በመሆናቸው እንግዲህ አለማዊ ግሎባላይዝድ የሆኑ መሪ ናቸው ለማለት የሚቻል ይመስለኛል። ስለዚህ ፕሬዚዳንት ግርማን ጠቅሰዋል። እዛ ላይ እንቆይና በእሳቸው የስልጣን ዘመን ሁለት ዘመን ነው ያገለገሉት፣ ሁለት ስድስት ዓመታት አስራ ሁለት ዓመት ማለት ነው። እነዛ ክፍተቶች አይደሉም ማለት ነው። የአሁኑ ፕሬዚዳንት ኃላፊነታቸውን በሚገባ ሊጠቀሙበት ይገባል የሚል አስተያየት እንዲሰጡ ያደረጉት ለምሳሌ ምን ክፍተቶች መሙላት አለባቸው? ያኔ ያልነበሩ አሁን የአሁኑ ፕሬዚዳንት ሊጠቀሙባቸው የሚገቡ ድሎች፣ የአሁኑ ፕሬዚዳንት በእኔ አስተያየት ሊጠቀሙ የሚችሉባቸው ክፍተቶች አሉ ለምሳሌ ሰብአዊ መብትን በሚመለከት ፕሬዚዳንቱ የህዝብ ጠባቂና የህዝብ መብት ደጋፊ ሆኖም ማገልገል ያለባቸው ይመስለኛል። ከዛ ባሻገር በተለይ ህዝብን የማነቃቃት የኢትዮጵያ የወሰደቻቸው አቅጣጫዎች አሉ። በተለይ ትልልቅ ፕሮጀክቶችን የመሳሰሉ አሉ። ለምሳሌ የአባይ ግድብን እንድንወስድ እንችላለን፣ ወይም ደግሞ የጂቱፒ ትራንስፎርሜሽኑ ደግሞ ስን ልንወስደው እንችላለን። የእድገትና ትራንስፎርሜሽን እቅዱ የእድገትና ትራንስፎርሜሽን እቅዱ፣ እነዚህ እንግዲህ ከልማት ጋርና ከእድገት ጋር የተያያዙ ናቸው። እነዚህ ላይ ህዝብን የማደፋፈር የማነቃቃት ስራ ሊሰሩ ይችላሉ። እንግዲህ እንደ ምርጫቸው ነው። አንድ ትልቁ ችግር ማ ለምሳሌ ኢትዮጵያ ውስጥ ትምህርት ላይ እየሰራ ስለሆነ የትምህርት ላይ ያለው ችግር በተለይ አሁን የምናወጣቸው ተማሪዎች እና ወደፊት ደግሞ የዛሬ አስራ አምስት ሀያ ዓመት የምናወጣቸው ተመራቂዎች ለኢትዮጵያ ለውጥ ሊያመጡ የሚችሉ እውቀት እየሰጠናቸው ነው ወይ የሚለው ጥያቄ ማነጋገር ያለበት ይመስለኛል። አሁን ስንመለከተው ወጣቱ በእርግጥም በተለያዩ ዩኒቨርስቲዎች ጨርሰው የሚወጡትን በስራ መስክ ላይ ስናያቸው የሚፈለገውን ውጤት የሚሰጡ ሆኖ አላገኝ ናቸውም ወይም ደግሞ አይታዩም። እና ያ መሻሻል አለበት፣ ጥራቱ እንደገና መጠናከር መቻል አለበት እና እዚያ እዚያ ላይ ፕሬዚደንቱ ከከፍተኛ ሚና ሊኖራቸው የሚችሉ ይመስለኛል ብዬ ነው መገመተው። እንግዲህ የኢትዮጵያ ፓርላሜንታዊ የመንግስት ስርዓት የምትከተል ሀገር ነች። እንዲህ አይነቱ የመንግስት ስርዓት ካለባቸው ከሌሎች ሀገራት ጋር ሲያነጻጽሩት፣ አቶ ክቡር የእኛ ፕሬዚዳንቶች አሁን ሶስተኛ ፕሬዚዳንት ላይ ደርሰናል። እስካሁን እንግዲህ እርስ በርስና አወዳድሩልኝ ያልኩት በሌሎች ሀገራት ባደጉት ሀገራት በተለይ ካለው ተሞክሮ አንጻር ፕሬዚዳንቱ በዚህ መንገድ ቢሄዱ የሚሉት አለ። ፕሬዚዳንቱ በብዙ ነገር ይገደባሉ። ሌላ ሀገር ለምሳሌ አሁን አንዳንድ የአውሮፓ ሀገር ጀርመን ለምሳሌ ስንወስድ ፕሬዚዳንቱ መኖሩና ለመኖሩ የሚታወቀው ድንገት በቤተ መንግስቱ በኩል ሲታለፍ የማ ቤት ነው ሲባል የፕሬዚዳንቱ ቤት ነው ካለ ማለት በስተቀር ሚናው በጣም የተወሰነ ነው። እንደዚህም ቢሆን የጣሊያንም ብንወስደውም አሁን አገራቸው ውስጥ ባለው ክራይሲስ እና ችግር ምክንያት የፕሬዚደንቱ ሚና እንደገና ሊታይና በሁለቱንም ለምሳሌ የተለያዩ ፓርቲዎችን ወይም ደግሞ መንግስት ለማቋቋም እንዲችሉ የሚያደርጉት እርዳታና ድጋፍ ካልታየ በስተቀር መኖራቸውም አይታይም በኢትዮጵያም ም እንደዛ ማለት እንችላለን ፕሬዚደንት ግርማ እንደው ፕሬዚደንት ግርማ መሆናቸው አዲስ አበባ አካባቢ እንዘማ ካልሆነ በስተቀር ሚናቸው በብዙ ቦታ እንደዚህ ገልጾ የታየም ያለ አይመስለኝም በነገራችን ላይ ሁለቱ የጠቅላይ ሚኒስትሩ ስራና የፕሬዚደንቱ ስራ የሚለያየው ያው ጠቅላይ ሚኒስትሩ ከቀን ተቀን ስራቸው ባሻገር እንግዳ መቀበል ወይም ደግሞ ፋብሪካ ሲከፈት ያን ፋብሪካ የመመረቅ ወይም ደግሞ አዲስ ትምህርት ቤትም ሆነ ኮሌጅ ሲከፈት የመመረቅ አንዳንድ ጊዜ ላይኖራቸው ስለሚችል የስራ ክፍፍሉ ላይ የተቀመጠ አይነት ነገር ነው የሚታየው እና የፕሬዝደንቱ መኖር እንዲያው ከስራ ክፍፍል አንጻር ስንወስደው፣ እርግጥ ስራ ይኖራል፣ ግን በአጠቃላይ የፖለቲካ ሚና ላይ ምንም አይነት ሚና ይኖረዋል የሚል እምነት ያለኝ አይመስለኝም እንደው በግለሰብነታቸው ሕዝቡ ወዷቸው ሊያዳምጣቸው ዝግጁ የሚሆኑበትን ሁኔታ ይፈጥሩ ካልሆነ በስተቀር ፖለቲካ ውስጥ እንደሌሉ ነው መቆጠር ያለበት ብዬ ነው የምገምተው። ከአቶ ክቡር ገና ጋር ያደረኩት ቃለ ምልልስ በዚህ አላበቃም። ኢትዮጵያ በምትከተለው የመንግስት ስርዓት በ2007ቱ አገር አቀፍ ምርጫና በተያያዥ ጉዳዮች ላይ ለተነሱ ጥያቄዎች የሰጡትን ምላሽ በነገው ዕለት እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች ፕሬዚደንት ቢሮ ሀላፊ ወይዘሮ አማረች በቃሉ ይህንኑ ጉዳይ አስመልክተው ለኢትዮጵያ ቴሌቪዥን በሰጡት ቃል ከጠቅላይ ሚኒስትር ጽህፈት ቤት ጋር በመነጋገር ለነበሩበት የመንግስት ኃላፊነት የሚመጥን ቤት በጊዜያዊነት መከራየቱን ገልጸዋል ወይዘሮ አማረች እንደዚህ ነበር ያሉት የመኖሪያ ቤቱ የተመቻቸላቸው በጊዜያዊነት ነው አራት መቶ ሺህ ኮስት ያደረገበት ምክንያት ቤቱ ዕቃ ያለበት ሆኖ እንድንከራይ ተደርጓል። ስለዚህ የተከራየ ነው ቤት መኖሪያ ቤት ብቻ ሳይሆን መኖሪያ ቤትም ነው፣ ቢሮም ነው፣ እቃም ያለበት አሁን ያገኘነውን የክራይ ቤቶች በወቅቱ ተፈልጎ አልተገኘም ነበረና ያገኘነውን የክራይ ቤት በተቻለ አቅም በፍጥነት ተጠግኖ አትሊስት መኖር የሚችልበትና ሚኒመም ስታንዳርድ የሚያሟላ ሆኖ ሲገኝ እሳቸውን ሙቭ አድርገን ወይም የሚደረጉበት ሁኔታ ተመቻችተው በዘላቂነት ግን በህግ የተቀመጠው መንግስት ከስራ ኃላፊነታቸው ለሚነሱ የመንግስት መሪዎችና የአገር መሪዎች ላይ የተቀመጠው በህግ የተቀመጠው መብታቸውን የሚያገኙበትን ሁኔታ መንግስት እያመቻቸ እንደሆነ ለመግለጽ ነው።